የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ማክሰኞ ኅዳር 11 ቀን 2011 ዓ.ም ፕሮግራማችን ጀመረ። ለውጡን ለማደናቀፍ ሌት ከቀን በከንቱ ድካም የሚያደርጉ እኩያን መኖራቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በአብይነት ይዘገብበታል። በትግራይና በአማራ ክልሎች ለግንኙነት ማጠናከሪያ የአመራሮች ግንኙነት የመፍጠር ሥራ እየተካሄደ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ተናገሩ። በመጽሔት ይዘገብበታል። ዛሬ ሁለተኛው አጋማሽ ላይ መደበኛው ሐኪሙን የጠይቁ ንግድና ምጣኔ ሀብት ቀርበው አንድ ወቅታዊ ዝግጅት እናክላለን። ሰላም ጤና ይስጥልና አድማጮቻችን እንዴት አምሽታችኋል? ዛሬ የነቢዩ መሐመድ 1493ኛ የልደት በዓል ነው። ለበዓሉ አክባሪ እንኳን አደረሳችሁ። ዒድ ሙባረክ ብለናል። በዓሉን ለምታከብሩት አድማጮቻችን በሞላ አስተናገጆቻችሁ እኔ አዲሱ አበበና እኔ ማዳኝ ፍስሐ የነን። እስከ አራት ሰዓት አብረናችሁ እናመሻለን። ፕሮግራማችን የምትመራው ብርሃን ኃይሉ ነች። መሀንዲሳችን ኦርዱስ ሬገስ። አሁን ወደ ዜናው። በአንድ አገር ውስጥ በየትኛው መንገድ ከሰላም ውጪ መንቀሳቀስ አዳጋጅ ነው በማለት ሁሉም ሰላም እንዲጠብቅ የኢትዮጵያ ሙስሊሞች የለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሐጂ ዑመር ኢድሪስ የአደራ መልእክታቸውን አስተላለፉ። የጠቅላይ ምክር ቤቱ ሰብሳቢ ሼክ መሐመድ አሚን በበኩላቸው በሙስሊሙ ማህበረሰብ መካከል ያለው ችግር ተቀርፎ የነቢዩ መሐመድ የመውሊድ በዓልን በጋራ ማክበራቸው እጅግ መልካም መሆኑን ተናግረዋል። ጽዮን ግርማ ዝርዝር አላት። Allah, Allah, get chen, Mary, chen, Allah, Allah, get የእስልምና እምነት ተከታዮች ዘንድ የመጨረሻ ነቢ ተደርገው የሚቆጠሩት ነቢዩ መሐመድ 1493ኛው ልደት ዛሬ በኢትዮጵያ ተከብሯል። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ አሚን ጀማል ቀደም ብለው በተቀረጹትና በዛሬው እለት በሀገር ውስጥ መገናኛ ብዙሀን አማካኝነት ባስተላለፉት መልእክት ተራርቆ የቆየው የሙስሊሙ ማህበረሰብ በአንድነት በዓሉን ማክበሩ በጎ ጅምር መሆኑን ገልጸዋል። በመካከላችን የገባው ሸይጣን ተወግደው ተራርቀን የነበርነው ሙስሊም ወንድማማቾች እንድንቀራረብ ሰበብ ለሆኑልን ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በጠቅላይ ምክር ቤታችን በለውጥ ኮሚቴና በመላው ሙስሊም ማህበረሰብ ስም እንዲሁም በራሴ ስም ልባዊ ምስጋና ለማቅረብ እወዳለሁ። በዓሉም የደስታና የመተሳሰብ እንዲሆን ተመኝተዋል። የአሜሪካ ድምጽ ማምሻውን ያነጋገራቸው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጅ ኡመር ኢድሪስ በበኩላቸው በአንድ አገር ውስጥ በየትኛውም መንገድ ከሰላም ውጭ መንቀሳቀስ አዳጋች በመሆኑ ሁሉም ሰላሙን እንዲጠብቅ አደራ ብለዋል። እንኳን ለአንድ ሺ አራት መቶ ዘጠና ሶስት ለነቢያችን መወለድ ደስታ ያደረሳችሁ የኢትዮጵያ ሙስሊሞች እንኳን ደስ ያላችሁ። እንኳን ደስ ያለ ምላለሁ በዓላትም ሆነ ሶላትም ሆነ ማንኛውም ኸራ ስራ አለ ሰላም የሚንቀሳቀሱበት ነገር ስለሌለ ሰላማችንን እንድንጠብቅ አደራ ላለሁ። ሰላም ተሌለ ደግሞ ልማት የለም። ልማት ተሌለ የሰው ልጅ ለማይነው ነው፣ ከጃይ ነው፣ መብትም የለው የሀገሩንም መብት አያስከብር የሚራሱን የሚሃይማኖቱንም መብት ስለማያስከብር አንድነታችንን አጠንክረን ሰላማችንን ጠብቀን ከመንግስታችን ጋር አንድ ላይ ጎን በጎን እጅ በእጅ ሆነን ልማታችንን እንድናጣድፍ አደራ ማለትም ለማስተላለፍ እፈልጋለሁ። ጠቅላይ ሚኒስትር አቢይ አህመድ በዓሉ የፍቅር የመተሳሰብ የአንድነትና የአብሮነት እንዲሆንም ተመኝተዋል። የኦሮሞ ነጻነት ግንባር አዲስ አበባ ጉለሌ የነበረውን የቀድሞ ጽሕፈት ቤቱን ከ26 ዓመታት በኋላ ዛሬ በይፋ ከፈተ። የጽሕፈት ቤቱ መከፈት ከመንግሥት ጋር ከነበረው ስምምነት አንዱ መሆኑ የተገለጠ ሲሆን ኦነግ ለዜጎች መብት መከበር ከሚሰሩ ድርጅቶች ጋርም ለመስራት ዝግጁ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ልኮልናል። ከደርግ ውድቀት ማግስት ቻርተሩን አቋቁመው ወደ ሀገር ከገቡ የፖለቲካ ፓርቲዎች ውስጥ አንዱ የነበረው የኦሮሞ ነጻነት ግንባር ዋና መስሪያ ቤቱን ጉልሌ እንቁላል ፋብሪካ ተብሎ የሚጠራው አካባቢ ነበር መስርቶ ሲንቀሳቀስ የነበረው። ከተወሰነ ቆይታ በኋላ ከኢህአዴግ ጋር በተፈጠረ አለመግባባት የኦነግ መስሪያ ቤት መዘጋቱን ነው ዛሬ ከ26 ዓመት በኋላ ተመልሶ በተከፈተው ጽሕፈት ቤታቸው መግለጫ የሰጡት የኦነግ ቃል አቀባይ አቶ ቶሌራ አደባ። ስምምነት ላይ በተደረሰበትም ወቅት አንዱ የተግባባበት ነገር ቢኖር የነበረውን ጽሕፈት ቤት መልሶ ለመቅፈት በበኩላቸው እገዛ እንዲያደርጉ ነበር። ከዛም ውስጥ እንግዲህ የገቡትን ስልጣን በተግባር ተርጉመው ይኸው ዛሬ ይህ ጽፈት ቤት ተጠፍቶ ልና ይችላላል። በዚህም ውስጥ እንግዲህ በዚህ አጋጣሚም የኦሮሞ ነጻነት ግንባር የኢትዮጵያ ፌዴራላዊ መንግስትና የኦሮሚያን ክልላዊ መንግስት ከፍቅር መለጫ ምስጋናውን ያቀርባል። የዚህ ጽሕፈት ቤት ተመልሶ መከፈት ታሪካዊና የኦሮሞ ነጻነት ግንባር ሂደቱን ለማከናወን ትልቅ መሰረት የሚሆንለት መሆኑንም ገልጸዋል። የዚህ ጽሕፈት ቤት መልሶ መከፈት ኦነግ ከመንግስት ጋር አስመራ ተነጋግሮ ከነበረው ስምምነት አንደኛው መሆኑን የገለጹት አቶ ቶሌራ አደባ ጽሕፈት ቤቱ ድርጅቱ እንቅስቃሴውን የበለጠ እንዲያደርግ የምርጫ ቦርድ መስፈርትን አሟልቶ የተሻለ እንዲሰራ መሰረትም እንደሚሆነው አቶ ቶሌራ አንስተዋል። በመቀጠልም በአገር ውስጥ ካሉ የዜጎችን ፍላጎት ከሚያከብሩ ድርጅቶች ጋር በጋራ እስከ አብሮ መስራት የሚንቀሳቀሱ ስለመሆኑ ተናግረዋል። ወደፊትም በተቻለ መጠን የምንዋሃድበትን መንገድ ለማበጀት እየሰራ ነው ሁላችን በበኩላችን፣ ካልተቻለም ደግሞ ልዩነቶቻችንን አቻችለን የኦሮሞን ህዝብ፣ በተለይ የኦሮሞን ህዝብ፣ በአጠቃላይ ደግሞ የሀገሪቱን ህዝብ ጥቅም የምናስገድልበትን መንገድ እያፈላለግ ነው ማለት ነው። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ። ከአዲስ አበባ። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ትላንት ከባህር ዳር ከንቲባ ጋር በተለያዩ ጉዳዮች ላይ እንደመከሩ ተገለጸ። የባህር ዳር ከተማ ከንቲባ ሙሉቀን አየሁ እንዳስረዱት ከመከሩባቸው ጉዳዮች ውስጥ በወጣቶች ስራ ፈጠራ፣ በጣና ሐይቅ ላይ ስለተከሰተው የእንቦጭ አረምና በኢንቨስትመንት ዙሪያ ያደረጓቸው ዋና ዋናዎቹ ነበሩ። አሴር ምስጋናው ከቦታው የላከችውን ዘገባ ታሰማናለች። ከንቲባ ሙሉ ቀናየሁ ትላንት ረፋዱ ላይ ነበር ለጉብኝት ወደ ባህር ዳር ከተማ የመጡትን በኢትዮጵያ የአሜሪካ አምባሳደር ማይክል ራይነርን በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ የተቀበሏቸው። አምባሳደሩ በውሏቸውም በባህር ዳር ከተማ የሚገኘውን የገነሚ ቤተ መጽሐፍትን ጎብኝተዋል። ከከንቲባውም ጋር በልዩ ልዩ ጉዳዮች ዙሪያ እንደመከሩ የባህርዳር ከተማ ከንቲባ ሙሉ ቀናየሁ ይናገራሉ። የመጀመሪያው የወጣቶች ስራ እድል ፈጠራ ጋር ተያያዘ ነገር ነው። ስለዚህ ወጣቶች ስራ እድል ፈጠራ በእኛ ሀገርና በእነሱ ሀገር ያለውን ልምድ ማግኘት ስላለብን የሚል አንስተናል። ሁለተኛው የኢንቨስተሮችን ወደ ከተማችን እንዲመጡ ማድረግ። በሶስተኛ ደረጃ በባህር ዳርና ሌሎች የአሜሪካ ከተሞች እንዴት እህት ማማችነታቸውን አጠናክሮ መቀጠል ይችላሉ። በእኛ በኩል ማዲሰን ሲቲ የምትባል ከተማ ባህርዳር ዩኒቨርሲቲ፣ እኛና የአመልድ በጋራ ሆነን እየጀመር ነው ስላለ ስለዚህ እንዴት እናጠናክረዋለን የሚል ነው። የኛ ሀገር የፖለቲካ ሁኔታ በጣም በርካታ የፖለቲካ ፓርቲዎች የበዙበት ከተማ አገር ነው። እነሱ ጋር ስንመጣ ሁለት ፓርቲ ነው። አንድ የሪፐብሊካን አንድ ሪፐብሊካንና ዲሞክራቲክ ፓርቲው ነው እየተቀያየረ ስልጣኑ የሚይዘው ሲቀያየርም፣ ጠብም የለም ግጭትም የለም ህዝብ ላይ የሚፈጠር ነገር የለም። እኛ ጋር እንዲት ነገሮች አሉ። ስለዚህ ለእኔ መልሱ እንዲመልሱልኝ ሳይሆን ይሄን ተሞክሮትን ከሃይር ኦፊሻልስ ጋር ማለትም ከከፍተኛ አመራሮቻችን ጋር እንዲወያዩ የሚል ነገር ነበር ያነሳ ነው። አክለውም አምባሳደር ማይክል ራይነር ከክልሉ ርዕሰ መስተዳደር ካአቶ ገዱ አንዳርጋቸው ጋር እንደተወያዩም ገልጸዋል። አምባሳደር ማይክል ራይነር በዶናልድ ትራምፕ ከተሾሙት በኢትዮጵያ የአሜሪካ አምባሳደር የመጀመሪያው ሲሆኑ ወደ አማራ ክልል ለጉብኝት የመጡትም ለመጀመሪያ ጊዜ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር በብዙ መቶዎች የሚቆጠሩ ኢትዮጵያውያን አይሁዶች ዛሬ አዲስ አበባ ላይ የተቃውሞ ሰልፋስ አድርገዋል። የእስራኤል መንግስት ወደ እስራኤል እንዳይፈልሱ አለመፍቀዱን በመቃወም እንደተሰለፉና ቤተሰቦቻቸው በእስራኤልና በኢትዮጵያ መካከል ተበታትነው ለመገናኘት አለመቻላቸውን እንደገለጡ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። ኢትዮጵያ ያሉት 8 ሺህ አይሁዳውያን ተወካዮች የእስራኤል ገዢ ፓርቲ ልኩድ ወደ እስራኤል የሚሄዱበትን ጊዜ በማዘግየቱ እስራኤል ያሉ ኢትዮጵያውያን አይሁዶች ድርጅቱን ላለመምረጥ እንዲያስቡበት ጥሪ አድርገዋል። እስራኤል ውስጥ 45 ሺህ ኢትዮጵያውያን አይሁዶች ይኖራሉ። አዲስ አበባ ያሉት ኢትዮጵያውያን አይሁዶች ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተኛሁ በላኩት ደብዳቤ ካለምንም ቅድመ ሁኔታ አሁኑን ወደ እስራኤል መሄድ እንደሚፈልጉ መግለጻቸውን አሶሽየትድ ፕሬስ ጨምሮ ጠቁሟል። በመጨረሻም የዩናይትድ ስቴትስ ወታደራዊ ኃይል ትላንት በማዕከላዊ ሶማሊያ ባካሄደው ሁለት የአየር ድብደባ 37 የአልሸባብ አማጽያን መግደሉን አስታውቋል። የዩናይትድ ስቴትስ የአፍሪካ እዝ ዛሬ ያወጣው መግለጫ በመጀመሪያው የአየር ድብደባ 27 አማጽያን እንደተገደሉ ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። በዜና የጀመረው ፕሮግራማችን በ19 ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት። አስተናጋጆቻችሁን ያዳነች ፍስሐዬና እኔም አዲሱ አበበነን በድጋሜ ኢድ ሙባረክ ለስልምና እምነት ተከታዮች እንላለን። በቂ እንቅልፍ አለማግኘት የጤና ጥበቃ የጤና ጠንቅ ያስከትላል ተባለ። የእንቅልፍ ማጣት በዓለማችን አንዱ ትልቅ ችግር ከምንለው ውስጥ ነው። እንቅልፍ ማታ ላይ አእምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት አእምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ አራት ሰዓት ብንቀንስበት፣ ማታ አእምሮ ላይ ሊጸዱ የሚችሉት በተለይ አሜሎይድ የምንላቸው ተጠራቅመው የአእምሮ ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። የሳምባና የእንቅልፍ ሕክምና ልዩ ባለሙያ ዶክተር አሰፋ ጀጃው ናቸው። በቂ እንቅልፍ አለማግኘት የሚያስከትላቸውን ያልተጠበቁ ጣጣዎች በሚያወሳው በዛሬው ሐኪሞን ይጠይቁ ቅንብር ይመለሳሉ። አሁን የዕለቱ አብይ ርዕስ ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን አሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያስታወቁት የአፍሪካ ህብረት የመሪዎች ጉባኤ በሰላም መጠናቀቁን አስመልክተው ባወጡት የጽሁፍ መግለጫ ነው። እስክንድር ፍሬው አጠር ያለ ዘገባ አድርሶናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያወጡት መግለጫ የኢትዮጵያ ህዝብ እንግዳ ተቀባይነት በድጋሚ መረጋገጡን በመግለጽ ምስጋና ያቀረቡበት ነው። ህዳር ዘጠኝና አስር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች አስቸኳይ ጉባኤ በሰላምና በተሳካ ሁኔታ መጠናቀቁን ገልጸዋል። ጠቅላይ ሚኒስትሩ ለዚህ ደግሞ የኢትዮጵያን ህዝብ በተለይ ደግሞ የአዲስ አበባ ከተማ ነዋሪዎችን አመስግነዋል። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር እየዋሉ ያሉበትን እርምጃ የጠቀሱትም ከዚህ ጋር አያይዘው ነው። ጠቅላይ ሚኒስትሩ እንዳሉት ከዚህ እርምጃ ጋር በተያያዘ የጸጥታ ጥበቃው ጠበቅ ብሏል። ለዚህ ምክንያቱ ደግሞ ለውጡን ለማደናቀፍ የሚሰሩ አካላት መኖራቸው እንደሆነ ጠቁመዋል። ህዝቡ ለለውጥ ሌት ተቀን እንደሚደክመው ሁሉ ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን የመኖራቸው ነገር ከማንኛችንም ቢሆን እየተሰወረ አይደለም። ምን ያሉት እንቅፋት ፈጥረው የሀገራችንን ገጽታ እንዲያበላሹ በምንም መልኩ እድል ፋንታ አንሰጣቸውም ሲሉም አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢትዮጵያንና ኤርትራን የሚያገናኙ የሑመራ ኡምሓጀርና የራማ ዓድኋላ የመንገድ መስመሮች በቅርብ ጊዜ ተከፍተው የህዝብ ለህዝብ ግንኙነት የማጠናከር ውይይት አመራሮች እያካሄዱ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ በትናንትናው ዕለት ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በክልሉ ደቡባዊና ምዕራባዊ ዞኖች ስላካሄዱት ጉብኝት ማብራሪያ ሰጥተዋል። በትግራይና አማራ ክልሎች ግንኙነት ለማጠናከር የህዝብ ለህዝብና የአመራሮች ግንኙነት የመፍጠር ስራ በአዋሳኝ አካባቢዎች እየተፈጸመ ነው ብለዋል። ሙልጌታ ጽባሃ ከመቐለ ዝርዝሩን ልኮልናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በትናንትናው ዕለት ወቅታዊ ጉዳዮችን አስመልክቶ የሰጡት መግለጫ ሁለት ሰዓታት የፈጀ ነበር። በመግለጫቸው በትግራይ ደቡባዊና ምዕራባዊ ዞኖች ስላደረጉት ጉብኝትም ማብራሪያ ሰጥቷል። የጉብኝታቸው ዓላማ የልማት ሥራዎችን ለማየትና ለመደገፍ መሆኑን ገልጸው በተጨማሪ በራያና በወልቃይት አካባቢዎች አለ ተብሎ ስለሚነሳ የማንነት ጥያቄ ለመወያየት መሆኑን አስረድቷል። በሁለቱም አካባቢዎች የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ እንደሌለ ህዝቡ በተካሄዱ መድረኮች ነግሮናል ብለዋል። ፍላይ መንግስት ክጣይሽ ተሰማም ተሰማምዓም ሆላ ችግር በተለይ በራያ በነበረው ውይይት መንግስት ስትመሰረቱ በተስማማችሁበት አካሄድ ብንተዳደር ችግር የለውም ነገር ግን ይህ ግዛታችን ነው የነበረው የሚል አስተሳሰብ እኛም ሌላ ጥያቄ እንድናነሳ የሚያደርግ ነው ማለት ነው። በነበረ ግዛት ከሆነ የማንነት ጥያቄ የለንም እያለ በቁጣ የሚናገር ደብረ ብርሃን ወይም ባህር ዳር ሆኖ እንዴት ስለ ራያ ማንነት ይናገራሉ? የታገልነው ለፌዴራል ስርዓቱና ለአንድነታችን ነው ሲሉ በመድረኩ ገልጸውልናል። ከትግራይ ምዕራባዊ ዞን ከሰማንያ ቀበሌዎች ከአራት ወረዳዎች የማንነት ጥያቄ እንደሌለን የፌዴራል መንግሥት ይወቅልን ሲሉም ተወካዮቻቸውን ወደ አዲስ አበባ እስከ መላክ ደርሰዋል። በስፍራው የምንኖረው እኛ ነን። ፍላጎታችንም ልማትና መልካም አስተዳደር ነው። ቋንቋችንንና ማንነታችንን እናውቃለን። በትግላችንም ይህንኑ አረጋግጠናል። ምክትል ርዕሰ መስተዳድሩ በመድረኩ የነበረው ስሜት ለመግለጽ እንጂ በመድረኩ የሕዝቡ ማንነት ስለተገለጸልን አይደለም የምናውቀው ብለዋል። ሕዝብ ሰላሙን እንዳያጣ ያለው ስጋት በተካሄዱ መድረኮች ለአመራሮቹ መንገሩን፣ በዚህም የሰላም ችግር መነሻ የሆኑትን አስታግሱልን ብሎናል ሲሉ ገልጸዋል። ምሩልና የሚል ምባር ምስሉ ናብ ምከሩልን እንዲህ የሚያደርጉ አካላትን ምከሩልን በሰላም ችግሮቻችንን እንፍታ፣ ወደማይሆን ችግር እንዳያስገቡን። ያለመረጋጋት ሁላችንንም ነው የሚጎዳው። አንዱ ጠመንጃ ካነሳ ሌላው ዝም ብሎ ማየት አይችልም። አመራር እንደመሆናችሁ ከአመራሮች ጋር ስትገናኙም ይህንኑ ምከሩልን። ህዝብ የማንነት ጥያቄ ካለው ለጥያቄው ምላሽ የሚያገኝበት ሥርዓት አሰራር ተቀምጧል ብለዋል ዶክተር ደብረ ጽዮን። ጥያቄው መቅረብ ያለበትም ከህዝቡ መሆን አለበት እንጂ ከአካባቢው ውጭ ሆነው ስለ ሌላ ህዝብ መጠየቅ አይቻልም ሲሉ ተናግረዋል። በመግለጫቸው የትግራይ ክልል ከአማራ ክልል ጋር ግንኙነቱን ለማጠናከር እየተፈጸመ ስላለው ስራም አንስቷል። በዚህም ህዝብ ለህዝብ ግንኙነት ማጠናከር፣ በተጨማሪም የአመራሮች ግንኙነት እንዲኖር በአዋሳኝ አካባቢዎች ስራ እየተፈጸመ ነው ብለዋል። ርክቡን እልናይ ዞባ ዞባ ንዞባ ሒዙ ተወስና ወሰን ዞባ ንዞባ ክራኽቡ ጌርና ዞባ ናትና ምስ ናይ ዞባ ግንኙነትም አለን ወረዳ ከወረዳ ጋር እንዲሁም ቀበሌ ከቀበሌ ጋር መድረኮች ተዘጋጅተው እየተገናኙ ነው። በደቡብ ይሁን በምዕራብ አቅጣጫዎች ግንኙነቶች አሉ። ችግሮች ሲፈጠሩም ከታችኛው መዋቅር ቀድሞ እንዲፈታ እየሰራ ነው። ከበድ ያለ ነገር ሲያጋጥም ደግሞ ወደ ከፍተኛ አመራሮች እንዲያቀርቡት እያደረግን ነው። ሕዝብ ለሕዝብ ግንኙነትም አለ። የአስተዳደር አካላትም ግንኙነት አለ። ከሁሉም በላይ ግን የሕዝብ ለሕዝብ ግንኙነት ነው የላቀው። በመግለጫቸው የፌዴራል መንግስት ከትግራይ ክልል እርዳታ ሳይጠየቅ ፌዴራል ፖሊስና መከላከያ ወደ ክልሉ ተጠርጣሪዎች ለመያዝ ማስገባቱ ሕጋዊ ያልሆነ አካሄድ ነው በማለት ተችቷል። በተጨማሪም ይህ ድርጊት እንዳይደገም ገልጸው ከተደገመ ግን ነገር ፍለጋ ነው ብሎ መንግስታቸው እንደሚያምን ተናግሯል። በሙስናና ሰብአዊ መብት ጥሰት ተጠርጣሪዎች በቁጥጥር ስር ሲውሉ የትግራይ ክልል መንግስት ያወጣው መግለጫ ሁኔታውን ያላገናዘበ የሕዝቡንም ስሜት ያልተረዳ ነው የሚሉ አሉ። በዚህ ያለውት አስተያየት ምንድን ነው ተብለ ተጠይቀው ዶክተር ደብረ ጽዮን ሲመልሱም መግለጫው ህግና ስርዓት እየተከተለ ነው፣ ህዝቡን ያከበረ ማለትም ወደ አላስፈላጊ ኪሳራ ያላስገባ መግለጫ ነው ያሉ ሲሆን መንግስት ኃላፊነት የሚሰማው ስለሆነ ስርዓት የሚያከብር እንጂ ወደ ጦርነትና ግጭት የሚያስገባ አቋም አይወስድም ብለዋል። በኢትዮጵያና ኤርትራ ሰላም ለማምጣት ስምምነት ከተካሄደ በኋላ ሁለቱም ሀገራት የሚያገናኙ መስመሮች በሁሉም አቅጣጫ እንዲከፈት ህዝብ እየጠየቀ ነው። ይህንን ጉዳይ የት ደረሰ ተብለውም ተጠይቋል። ሕዚውን ትግበር ዘሎ ዝርብ ክኽፈት እዩ ናይ ምኽፋት እዩ እቲ ህዝ ዘሎ ኣፋፍኖት ብስሩ ማለት እዩ ንክፈቶ ስኢልካ ንፅናሕ ዘይኮነስ ንክፈቶ እዩ ክልት እዩ ብራማ ይኹን ብሑመራ ዘሎ መስመር። አሁን እየተደረገ ያለው ውይይት መስመሮቹ እንደሚከፈቱ ነው የሚያሳየው እና ቆየው ሳይሆን እንክፈተው የሚል ዝንባሌ ነው ያለው። በራማ ይሁን በሁመራ መስመር ሁኔታው ይህ ነው። መቼ ይከፈት ለሚለው በፍጥነት እንዲሄድ ነው የምንፈልገው የዛላንበሳን መስመር መክፈት ግን ቀላል አልነበረም። አሁንም ጥረታችን ይቀጥላል። ፍላጎቱ ግን አለን። የትግራይ ክልል መንግስትና ህዝብ ቀጣይ ስራዎች ልማት ማምጣትና ሰላም ማስከበር ነው ብለዋል። ምክትል ርዕሰ መስተዳድሩም ለአሜሪካ ድምፅ ሙልጌታ ጽብሃ መቅለም። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ትናንት ከባህር ዳር ከንቲባ ጋር በተለያዩ ጉዳዮች እንደመከሩ ተገለጠ። የባህር ዳር ከተማ ከንቲባ ሙሉቀን አየሁ እንዳስረዱት ከመከሩባቸው ጉዳዮች መካከል ዋና ዋናው የወጣቶች የሥራ ፈጠራ፣ በጣና ሐይቅ ላይ ስለተከሰተ የእምቦጭ አረምና ኢንቨስትመንት ይገኙባቸዋል። ወደ ሌላው ዘገባ ደግሞ እናልፋለን አሁን ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ኡርጌን በከባድ የሰብዓዊ መብቶች ጥሰት ጠርጥሮ ፍርድ ቤት አቀረባቸው። ተጠርጣሪው የመያዝም ሆነ የማሰር ስልጣን የለኝም ብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ለፖሊስ ፈቅዷል። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ትረኛ ወንጀል ችሎት ባቀረቡ ማመልከቻ አቶ ተስፋዬ ኡርጌ በብሔራዊ መረጃና ደህንነት መስሪያ ቤት የመምሪያ ኃላፊ ሆነው ይሰሩ እንደነበሩ ይጠቁማል። በዚህ የኃላፊነት ስፍራ በነበሩበት ጊዜም ከፍተኛ የሰብዓዊ መብቶች ጥሰት ይፈጽሙ እንደነበረ መጠርጠሩን ፖሊስ አመልክቷል። ፍርድ ቤቱ በበኩሉ በማመልከቻው የተጠቀሱትን ድርጊቶች ይበልጥ እንዲያብራራ ፖሊስን ጠይቋል። ፖሊስ እንደዘረዝረው ከሆነ ተጠርጣሪው በሽብር ወንጀል የተከሰሱትን ወይንም የተፈረጁትን ዜጎች ተጠርጣሪ በተለያዩ ስውር ስፍራዎች እንዲታሰሩ አድርገዋል። በአንዳንድ ቦታዎችም ራቁታቸውን ታስረው እንዲጣሉ በቆሻሻ ቦታ በሰንሰለት ታስረው ጉንዳን እንዲበላቸው እንዲሁም እንዲደበደቡ በማድረግ ጉዳት በማድረስና አንዳንዶቹም የተገደዱ እንዳሉም ፖሊስ ገልጸዋል። ከዚህም በተረፈ ተጠርጣሪው ሰዎችን በዘዴ ለሽፍቶች ምልመላ በማድረግ ከዚያም እንዲያዙ ምቹ ሁኔታን በመፍጠር የገቢ ምንጭ አድርገዋቸዋል። በዚህና በመሳሰሉ መንገዶች የተገኘን ሕገወጥ ገንዘብ ህጋዊ በማስመሰል ተጠቅመዋል፣ የሚል ጥርጣሬ እንዳለው ፖሊስ አብራርተዋል። ፍርድ ቤቱ ለዚህ ጥርጣሬ ፖሊስ ማስረጃ እንዳለውም ጠይቋል። ፖሊስ ከዚህ በፊት ባደራጀው በሌላ መዝገብ ለተጠርጣሪ በህገ ወጥ መንገድ ገንዘብ የተላከበትንና ገንዘቡንም የተቀበሉበትን ማስረጃ እንዳለው ገልጿል። ከዚህም በተጨማሪ ከገቢያቸው በላይ ሀብት እንዳከማቹም ፖሊስ አመልክቷል። ተጨማሪ መረጃ ለማሰባሰብ እና የምስክሮችን ቃል ለመቀበልም 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል ተከሳሽ በበኩላቸው የመያዝም ሆነ የማሰር ስልጣን እንደሌላቸው ሀብት ማከማቸትን በተመለከተ ህገ መንግሥቱ ለማንኛውም ዜጋ የፈቀደው መሆኑን አስታውሰው እሳቸው ግን አንድ መኖሪያ ቤት እንዳላቸው ገልጸዋል የቀረቡት አቤትታዎች ተዘርዝረው ቢቀርቡልኝ መልስ ለመፍጠት እችላለሁ ብለዋል ፍርድ ቤቱ በበኩሉ ማስረጃ አይቶ ለማከራከር ሳይሆን ፖሊስ በጠየቀው የ14 ቀን ተለዋጅ ቀጠሮ አስተያየታቸው እንዲሰጡ አዟቸዋል። ተጠርጣሪም ለአራት ወራት ላላነሰ ጊዜ በምርመራ ላይ የቆዩ መሆናቸውን ገልጸው ፍርድ ቤቱ ይህን ተመልክቶ ውሳኔ እንዲሰጣቸው ጠይቀዋል። ፖሊስ በበኩሉ እስከ ዛሬ በምርመራ የሚገኙት ከሰኔ 16ቱ የመስቀል አደባባይ የቦምብ ጥቃት ጋር በተያያዘ መሆኑን አስታውሶ አሁን የተያያዘው ጉዳይ ከዚህ ጋር እንደማይገናኝ አስረድቷል። ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 24 ቀን 2011 ዓ ም ቀጠሮ ቆርጧል በዚህ ችሎት በትናንቱ ዕለት በተለያዩ የወንጀል ድርጊቶች የተጠረጠሩ ሌተና ኮሎኔል ሰጠኝ ካሳይ ኮሎኔል ጉደታ ኦላና አቶ ዓለም ፍጹምና ሌሎችም በአዳር ለነገ ህዳር 12 ቀን 2011 ዓ ም ተቀጥረዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን። እናመሰግናለን። ቀጣይ ዘገባ አለን። በድንበርና በማንነት ጥያቄ ዙሪያ የተካሄደ ውይይት፣ አስቴር ምስጋና ሆነች የላከችልን። በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሄ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር። የማንነት ጥያቄን በተመለከተ የብአዴን አቋም፣ ጉባኤተኛው የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳን አይደለም። ህገ መንግስቱ የወጣው 1987 ዓ ም ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው፣ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረጉ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው ፣ ስለሆነም ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም፣ ትልቁ በሽታ፣ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጽረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል፣ አከላለል በዛ አኳኋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ሊፈታ የሚችለው የራያ ጥያቄ ትክክለኛ ጥያቄ ሆነ እስከተገኘ ድረስ ሊፈታ የሚችለው ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስኪዳል አልኳቸው። በአዴን እያለ ያለው ምንድን ነው? ክለ ህገ መንግስቱ የወጣው በሰማኒያ ሰባት ነው። ክልላው የተካሄደው በ1984 ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? አሁን ወደ ነበረበት ይመለስና፣ እዛ ባህላ ህዝቦች ግን ቀላል አደለም። በጣም ብዙ ነገሮች በጣም ብዙ ነገሮች ተበላሽተዋል። በአድን አጀንዳውን መውሰዱ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ለማለት አይቻልም። አሁን ይህን ሌላ ወገን ተቀብሎ ወደ ድርድር ይመጣሉ የሚለው አሳሳቢ ነገር ነው እንጂ አሁን በአዴን ያዘው አቁም ትክክል ነው። ስለዚህ የራያስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው። ጥያቄው አንድ ነው፣ ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀለል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊ አልተዛባ የህዝቡ ስርጭት፣ አሁን አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምጥተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራይን ሰው አምጥተው ራያ አካባቢ ብዙ ለዚህ የተጋለጠ አይደለም። አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም እስካሁን ባለ መረጃ። ስለሆነም ወልቃይት ወልቃይትና ራያ ተለያይቶ የሚታይ ጉዳይ ነው። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርት ኮሌጅ መምህርና በሰብአዊ መብቶችና ፌዴራሊዝም ረዳት ፕሮፌሰር ናቸው። የራያ ሕዝብ የማንነት አጠያቂ ኮሚቴ አባልም ናቸው። ለእርሳቸውም ያነሳው ጥያቄ ተመሳሳይ ነበር። የአዴፓ ውሳኔ የራያን ህዝብ የማንነት ጥያቄ ይመልሳል? አብዛኛው ህዝብ ነባር ስለሆነ በእርግጥም ህዝብ ከተፈቀደለት ሀሳቡ እንዲገልጽ፣ ፍላጎቱን እንዲያንጸባርቅ እና እንዲወስን ከተፈቀደለት፣ አሁን ባለው የህግ ማዕቀፍም ውስጥ ሆኖ ጥያቄውን መመለስ ይችላል። ይህን ጥያቄ ማነው የሚመልሰው ነው ጥያቄው። በአዴን ይህን ጉዳይ በቀጥታ ሊመልሰው ይችላሉ አይችልም። ምክንያቱም አሁን ባለው የክልል አደረጃጀት በትግራይ ክልል ውስጥ ነው ያለው። የወልቃይትንም የራያንም ጥያቄ በአግባቡ በህግና በስርዓት ማስተናገድ ያለበት የትግራይ ክልል ነው። የትግራይ ክልል ግን ፈቃደኛ ካልሆነ፣ ፍላጎት ካላሳየ ወደ ፌዴራል ጉዳዩ ይሄዳል። የፌዴራል መንግስት በፌዴሬሽን ምክር ቤት አማካኝነት በጉዳዩ ላይ እንዲነጋገር እንዲወስን ይደረጋል። በዚህ ወቅት በአዴን ተሳትፏለሁ። ፌዴራል መንግስቱን በጋራ ነው የሚመሩት በፌዴሬሽን ምክር ቤትም ሊሆን ይችላል። በሌሎች አስፈጻሚ አካላት በሚኖሩ ውይይት፣ እንደ ኢህአደግ ደግሞ በኢህአደግ ምክር ቤትም ይሁን በኢህአደግ ስራ አስፈጻሚ ጉዳዩ አጀንዳ ሆኖን እንዲወያዩበት እና መፍትሄ እንዲያገኝ ግፊት ማድረግ ይችላል። በህዋት ላይ ጫና ማሳደር ይችላል ወይም መነጋገር ይችላሉ። ቢያንስ እስካሁን ተፈራርተው ነበር። የነበረው አቶ ቻላቸው ታረቀይ ደግሞ በባህር ዳር ዩኒቨርስቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የወሰንና የማንነት ጥያቄ በተለይ የወልቃይት ህዝብ ጥያቄ አሁን ባለው ህገ መንግስት ሊፈታ አይችልም እያሉ ነው። ከሰማኒያ ሰባት በፊት ባለው ሁኔታ ህገ መንግስቱን መሰረት አድርጌ ሪፈረንደምን ሳልቀበል ካለ ግን ሊፈታው ይችላል። ያም ታሪካዊ ወልቃይት የሚባለው አካባቢ ከጥንት ጀምሮ በየትኛው ነው? ለምሳሌ ጀምስ ብሩስ የጻፈውን የጂኦግራፊ መጽሐፍ ማየትቻች። በተለይ ደግሞ ፈረንሳዊ በአፄ ዮሐንስ ዘመን በአውሮፓ ግናን የነበረው የጂኦግራፊ ሰው ኢልስ ረክለስ በጻፈው መጽሐፍ ይሄ በጣም ዘእርዘ እንዲትስ ኢንሃቢተንትስ በሚል መሬትና ነዋሪዎቿ በሚል በአፄ ዮሐንስ ዘመነ መንግስት አካባቢ የታወቀ የአውሮፓ ጂኦግራፊ መምህር ነው። እሱ በጻፈው ወልቃይት በበጌ ምድር ግዛት እንደነበረ ነው የሚያስቀምጠው። አንዳንድ የትግራይ ሙራ ወልቃይት በአፄ ማለት ታራ ይሄ ሚዛን የሚደፋ ክርክር አይመስለኝም። ከዛም ባሻገር ወደ ዘርዓ ያዕቆብ መሄድ ትችላለች። ወደኋላ እነ ንግስት ለኔ አስራአራተኛ መቶ ክፍለ ዘመን ጀምሮ ዛ ጀምሮ ወልቃይት ያሉ ታሪካዊ ሰነዶች የሚያስረዱት በበጌ ምድር እንደሆነች ነው። እና ይህን መሰረት አድርጎ አሁን በአዴፓ ህገ መንግስቱን ሳይሆን ታሪካዊ ማንነቱን ህገ መንግስቱ ሰማንያ ሰባት የወልቃይታ አካባቢ ሰዎች በየትኛው መኖር እንደሚፈልጉ እድል አልተሰጣቸውም። ህገ መንግስቱ ከመጽደቁ በፊት ነው ይሄዱ። ስለዚህ ይሄ ያለው ህገ መንግስት አይመለከታቸውም። በዚህ መዳኘት የለባቸውም። ምክንያቱም ህገ መንግስቱን ፈቅደው ወደው እድል ተሰጧቸው ተሳትፈው እዚ ነው መንኮን ብለው እነሱም አላጸደቁትም። ስለዚህ ለዚህ ተገዣ አይሆንም። ከሆነ ክርክሩ አዴፓ ያ ማለት ሪፈረንድምም አይደለም ወልቃዊት ከ87 በነበረው ታሪካዊ ማነቱ የህዝቡ አሰፋፈር ሚዳይ ከሆነ ሊመልሰው ይችላል። ህገ መንግስት መሰረት አድርገን ሪፈር እንደማከናወን የሚለው ከሆነ ግን አይመልሰው፣ ምክንያቱም ሌላ የመጣና የሰፈረ ህዝብ አለ። የበለጠ የግጭት ምክንያት ነው የሚሆነው። እንዲሁም መፍትሄው ታዲያ ምንድን ነው አልኳቸው። ዲሞክራሲያዊ አስተሳሰብ ካለ ለግለሰቦች ይሁንታ መልካም ፈቃድ ነው ካልሽ፣ ስለዚህ ራያ ላይ ያለ እኔ በዚህ ነው ምኖር ካለ መብቱ ነው። በቃ እኔ እዚህ ጋር ነው ምኖር በወልቃይትም ሰዎች ወይም የወልቃይት አካባቢ ህዝብ እኛ ወደዚ ወደ ብጅምድ ወደ ጎንደር ነን እኛ ጎንደር ነው ነገራችንም፣ አመለካከታችንም፣ አስተሳሰባችንም፣ ስነቦናችንም፣ ለቅሷችን፣ ዘፈናችን፣ የጸጉር ስራችን ይላሉ እኮ ሲከራከሩ። ይሄን ሁሉ ብዙ ነገራችን አማራ ነው ካሉ በግድ ትግራይ ናቸው ልትያቸው አትች። በተቃራኒው አይ እኛ አማራ አይደለንም ትግራይ ነን ካሉም የአማራ ክልል መንግስት ሊያስገዳቸው አይችልም። ህዝብ ከፈለገው የመኖር መብት አለው። የትግራይ ክልል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊን ወይዘሮ ሊያ ካሳን በስልክ በወሰንና በማንነት ጉዳይ የትግራይ ክልል አቋም ምንድን ነው አልኳቸው። በተባራሪ ወሬ ከሚነሳ በቀር ሌላ ተጨባጭ በዶክመንት ተደግፎ ማንነት ጋር ተያይዞ የቀረበ ሰነድ ለክልል መንግስት የቀረበ ነገር የለም። እስካቀረበ ድረስ ደግሞ የክልል መንግስት አቋም ምን ሊሆን ይችላል የሚለውን ነገር እሱን እስካላየን ድረስ አቋማችን ምን ሊሆን እንደሚችል ማስቀመጥ አንችልም። አሁን ሁለተኛው አጋማሽ ላይ ደርሰናል። ንግድና ምጣኔ ሀብት ይቀርባል። የኢትዮጵያና የኤርትራ ድንበር መከፈት ለነጋዴዎች ምቾት መስጠቱ ይነገራል። ስለ ንግዱ አትራፊነት ግን ያጠኑት ነገር ባይኖርም አንዳንዶቹ በተስፋ አንዳንዶች ደግሞ ቦታውን ለማየት ብቻ ንግዱን እንደጀመሩ ነው የሚነገረው። በሁለቱ አገሮች ድንበር ላይ የሚገኘው የአፋር ክልል ቡሬ ከተማ ወጣቶች ጦርነቱ ድህነትና እርዛትን አምጥቶብናል ይላሉ። ቀይ ባህርም ለሁሉም ክፍት ሆናለች። ወደ እነዚህ አካባቢዎች ተጉዞ ሁኔታውን የቃኘው የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ብዙዎቹን አነጋግሯል። ጽዮን ግርማ አቀነባብራለች ከሀያ ዓመታት በኋላ ድንበሩ ተከፍቷል ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል። ግብይቱ በናቅፋ ጦፏል። ሬገን ለአከ የኮርኒስ እቃዎችን ይዞ ነው ከአዲ ግራት ወደ አስመራ ሄደው። በገበያው ላይ ያደረገው ቀደም ያለ ጥናት የለም። ምሰቦ ዝጊሰት ሓዘ ስራሕ እዩ ከእግዚአብሔር ጋር የተያያዘ ነው ከሆነ ይሆናል፣ ካልሆነም አይሆንም። ሌላኛው የኮንስትራክሽን ዕቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል። በቃ በጻጻሕ ጥራይ ዘሎ ሕጂ ከመብዳእ መት ብና ሓስበ ሕ በጻጻሕ ጥራይ ዘሎ ንግዱ ያዋጣ አያዋጣ አናውቅም። ያው በቃ አውዳመት በለው። ከምስራቁ የመጡ ነጋዴዎችም እንደ ሽንኩርት፣ ብርትኳን፣ ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል። ላን መስፍን እባላለሁ። የመጣወት ከመታራ ሲሆን ይዤ የመጣወት ግሬፕ አራንሽ የሚባል ነው። በእውነቱ ከሆነ በሀገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው። በ15 ናቅፋ እየሸጥን ነው። ለኤርትራ ሕዝቦች ሁሉ በጣም ደስ የሚል ነው። አየሩ በጣም ተመችቶናል። የሀገራችን ምርት ግን በጣም አስደሳች ከሆኑት መካከል አንዱ ነውላለሁ። ከዚህ የመርሃኖ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ ያሰብ ወደብ በነጋዴዎች ሞቅ ብላለች ስሜ አስፋዊ ሱፍ እባላለሁ ኢትዮጵያዊ ነኝ ጫማ ምናምን እየሸኩ ነው ሳሙና ምናምን እየሸኩ ነው ቆንጆ ነው የምወድ ሽመር ትባላለች ነባር ታሰቤ አብዚ አስርተ ክልተ ዓመት ጌርና ለና ቡን እንዳሰራህና ሻሂ ቡና እንዳሸጥና አብዚ ናብራና መሃዳድር ማለት እዩ ለ12 ዓመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት። አሁን ድንበሩ በመከፈቱ ደስ ብሎኛል። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ቀይ ባህር ጠልቀው የሚዝናኑም አሉ። ከድር በዛብህ እባላለሁ። እኔ የመጣሁት ከሰመራ ሎጊያ ነው። የሳምንቱን መጨረሻ ምክንያት በማድረግ አሰብን ቀይ ባህርን ለመዝናናት ነው የመጣሁት። ስር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትር እና ሩር ኢሳያስ አፈወርቅን ለዚህ ሰላም ድርድር ኢትዮጵያና ኤርትራ አንድ እንዲሆኑ በማድረጋቸው በጣም ሊመሰግኑ ይገባቸዋል። ከዛ በመቀጠል እዚህ አሰብ መተን ሀገሪቱን እያየን እየጎበኘን ነው። የገንዘብ አጠቃቀሙ የናቅፋና የኢትዮጵያ ብር አጠቃቀምን በተመለከተ መንግስታቶች፣ አስበውበት ህዝቡ እንደፈለገ ነገሮችን የሚገባያይበት ሻይ ቡና የሚልበት አጋጣሚዎች የሚፈጠሩ በጣም ጥሩ ነው ላለው በተጨማሪ ሚዲያን በተመለከተ ከፍተኛ አስተዋጽኦ ያደረገውን ቪኦኤን በማመስገን እወዳለሁ። ስሜ ተስፋዬ ደሳለኝ ይባላል። የመጣት ከኢትዮጵያ ነው። ቀደም ሲል ከጦርነቱ በፊት አስረ ኖተ ልጅ ያደግኩት በመሆኑም ግን እዚህ ቤት ስለነበረኝ ያለውን ቤት ሁኔታ ለማየት ነበር የመጣሁት። ያው ኦልሞስት የተወሰነ ነገር አለ። በዛውም ኢንጆይመንት እያደረኩኝ ነው። ቴንክ ተመችቶኛል። በላይ ይባላለሁ። የመጣሁት ከአዲስ አበባ ነው። እዚህ አፋር ክልል አካባቢ ስራ ስለምሰራ አሁኑ ከንዶ እንደሆነ በተመለከተ አስመራን እና ኢትዮጵያ አንድ የሆነ ፍቅር ስለጀመሩ ያንን የፍቅራቸውን ተቃማሽ ለመሆን ነው። በጣም ደስ ብሎኛል። ከአሰብ ወደብ ሰባ አምስት ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች። ስራ አጥ የሆኑ ወጣቶች ይበዙባታል። ስሜ ያው ሐምዱ እባላለሁኝ። እዚህ የቡሬ ነዋሪ ነኝ። ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ። ለሀያ ምናምን አመት ያው ተዘግቶ የነበረ መስመር ነው። ምንም አይነት እንቅስቃሴ አልነበረም። አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው እና የተሻለ የስራ እድል ለህብረተሰቡ መንግስት ይፍጠርልን ብለን ነው የምንጠይቀው። ማ ወጣቱም ስራ ፈት ነው። የስራ እድል ቢመቻችልን እያልን ያው ለመንግስት መልክታችንን በዚያው አጋጣሚ ለማስተላለፍ እንወዳለን እንወዳቸዋለን። ቢንያም አዳህኖም ቡሬ ውስጥ ነው ያደገው። ቡሬን ከተማን ክንደይ ክትበጽሕን ክትምዕብልን ዝግብአ ዓዲ ሕጂ ብድኽነትን ፈሪሳን ሰብ ብጥሜትን ብድኽነትን እዩ ዘሎ ቡሬ ከተማ ብዙ ማደግና መበልጸግ የሚገባት ነበረች። አሁን ግን ፈርሳ፣ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል። ምክንያቱም ምንም ዐይነት እንቅስቃሴ የለም። ላለፉት ሀያ ዓመታት ምንም ሥራ የለም። ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም። ሌላው ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል። ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን። ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን። ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለ ነው። ምክንያቱም ብዙ ነገሮች ወደኛ እኛ ያው ኤክስፖርት መደረጋቸው አይቀርም። ስለዚህ በጣም ትልቅ ተስፋ አለን። ለዚህ ሰላም ደግሞ ለታገሉትም መሥዋዕት ለሆኑትም ትልቅ ምስጋና ላቀርብ እወዳለሁ። አመሰግናለሁ። ቢንያምም ተስፈኛ ነው። ዘይሰርሕ ዘይገላበጥ ሰብ የለን ቁሩብ ትንሽተ ነገር ምንትኸውን እናሸጠ እናለውጠ እናበልዐ እናሰተየ እዩ ዘሎ ገና አሁን የማይሰራ የማይንቀሳቀስ ሰብ የለም። ትንሽም ነገር ቢሆን እየሸጠ እየለወጠ ይበላል፣ ይጠጣል። በእርግጥ አሁን ነው የተከፈተው፣ ምንም ነገር የለም ግን መኪናዎች ይንቀሳቀሳሉ። ሰውም ስለሚንቀሳቀስ እየሠራ ነው። ይመስገን ነው ከዚህ በላይ ምን አለ? ከዚህ በላይ እያደገ ሲመጣ ደግሞ ይስፋፋል የሚል እምነት አለው። ሌላ ወጣት ደግሞ ስለዚህ አሁን ሁላችን እየተንቀሳቀስን ያለነው ከዚህ የበለጠ እድገት እንጠብቃለን። አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው፣ አሁን ያስታውቃል። እና ሁላችንም አሁን ያለው ሞራ በቃ ለምሳሌ እድገት አገር ፕላን እየመጣ ነው፣ አስፓልት ሊሰራልን ነው፣ ምናምን ቤቶቹ ምናምን ሁሉ ውቅ ያየራሉ። ብቻ ተስፋ ፉል ነው እና ምን አለፋ በቃ አሁን ደስ ብሎናል። ሁላችንም ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል። በቃ ደስ የሚል ነገር ነው ያለው። እነሱም ራሱ እዛ አሁን ደስ ብሏቸዋል፣ እየሰሩ ነው። የእኛ ወደዛ ሂደው ይሰራሉ። ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምኑን ኤልትራ ላይ ቲማቲሙን ምኑን ምኑን እየሸጡ ነው ያሉት። ደስ ይላል። ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው። ከዚህ በላይ የሚነበበው ግን ተስፋና የስራ ተነሳሽነት ስሜት ነው። ወደ ቀጣዩ የምሽቱ ቅንብር እናልፋለን። ሐኪሞን ይጠይቁ። ጠይቁ የእንቅልፍ እጦትና የሚያስከትላቸውን የጤና ችግሮች ይመለከታል። ዶክተር አሰፋ ጀጀው ከዋሽንግተን ዲሲ ወጣ ብሎ በምትገኘው የሮክቪል ከተማ ፕሪምየር ስሊፕ ሴንተር በተባለው ልዩ የእንቅልፍ ሕክምና ማዕከል የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። በቂ እንቅልፍ አለማግኘት የሚያስከትላቸውን ያልተጠበቁ ጣጣዎች አስመልክቶ ከአድማጮች በደረሱ ጥያቄዎች መነሻነት ይህን በቅርብ የምናውቀውን ነገር ግን አንዳንዴ ቀለል አድርገን የምንወስደውን ሁኔታ ያልተጠበቁና እስከ ህልፈት ጭምር ሊያደርሱ የሚችሉ የበረቱ የጤና ችግሮች በተከታታይ እንመለከታለን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ለምሽቱ ቀዳሚውን ክፍል እናቀርባለን። ዶክተር አሰፋ ጄጃው መኮንን በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ስትልኝ አመሰግናለሁ። ለዚህ ሳምንት የደረሰን ጥያቄ የእንቅልፍ እጦትና ጣጣዎቹን የሚመለከት ነው። እንቅልፍ ማጣቱ በምን ሊመጣ ይችላል የሚለው ምናልባትም እንደ የግለሰቦቹ ችግር ሊለያይ ይችላል። ነገር ግን የእንቅልፍ እጦት ከተፈጠረ፣ አንድ ሰው በአማካይ በጤናማ ሁኔታ መተኛት ከሚችለው በታች ከተኛ ምን ይከተላል ነው የአድማጫችን ጥያቄ። ከሰው ሰው መለያየቱም ይነሳል። ለመሆኑ በሕክምናው ዓይን ጤናማ የሚባለው የእንቅልፍ ሰዓት ምን ያህል ይሆን? መቼ ነው አንድ ሰው በቂ እንቅልፍ አግኝተዋል የሚባለው መሰረቱን እናስቀምጥ ዶክተር አሰፋ እሺ ለአዋቂዎች ተመጣጣኝ ነው የሚባለው እንቅልፍ ስምንት ሰዓት ነው በጣም ጥቂት ሰዎች ከስምንት ሰዓት በላይ ያስፈልጋቸዋል ከዛ ደግሞ ሌላ ጥቂት ሰዎች ከሰባት በታች ይችላሉ ለአብዛኛው ህዝብ ግን ስምንት ሰዓት በቀን ነው ይሄ ስምንት ሰዓት እንግዲህ የተኛው ችግር የሌለበት እንቅልፍ ነው ተብለው ስታሰብ ነው መልካም። በጤናም ችግር ይሁን በሌላ አንድ ሰው ስምንቱን ሰዓታት ጤናማ የሚባለውን የእንቅልፍ ጊዜ ማግኘት ካልቻለ ጥሩ እንቅልፍ ተኝቶ ካልተነሳ እና ከተደጋገመ ከድካምና ከተለመደው ስሜት መዘበራረቅ ውጪ ምን አይነት ተጨባጭ የሕክምና ችግሮች ያስከትል ይሆን? ዶክተር አሰፋ የእንቅልፍ ማጣት በዓለማችን አንዱ ትልቅ ችግር ከምንለው ውስጥ ነው። የአጭር ጊዜና የረዥም ጊዜ ችግሮች ነው የሚያመጣው። ምክንያቱም እንቅልፍ ማታ ላይ አእምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት አእምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ አራት ሰዓት ብንቀንስበት ማታ አእምሮው ላይ ሊጸዱ የሚችሉት በተለይ አሚሎይድ የምንላቸው ተጠራቅመው የአእምሮውን ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። በተደጋጋሚ ይሄ በሚደረግበት ጊዜ እንቅልፍ ያጠረ ጊዜ አንደኛ ጋር ዘመላለ ለአይምሮ በሽታ ለሙድ ዲፕሬሽን ሊሆን ይችላል። ለአንግዛይቲ የምንለው በሽታ ሊሆን ይችላል። ጭንቀት ወደዛ ይልካል። ሁለተኛ የማስታወስ ችሎታ መጎዳት ነው። እና በአጠቃላይ እያነሰ ሲመጣ እንክልስ የአይምሮ ሳይዝም ራሱ ይቀንሳል። ስለዚህ ሊመለስ የማይችል የነርቭ ጉዳትና የአይምሮ ጉዳት ያደርሳል። የአንጎል መጠንም ሊቀንስ ይችላል ነው ያሉት ዶክተር አሰፋ ሊቀንስ ይችላል። ለመሆኑ ይህን ሁኔታ የሚከስተው ምንድን ነው? ዶክተር አሰፋ ለዚህ የሚያበቃውን መንስኤ አስመልክቶ በጥናት የተደረሰበት የሚታወቅ ነገር ይኖር ይሆን? ያው እንግዲህ አንዱ እንቅልፍ ራሱ ኖርማል እንቅልፍ ልዩ አይነት ልክ ደማችን ላይ የደም መዘዋወር እንዳለ አእምሮአችን ላይ ደግሞ የመዘዋወሪያ ሲስተም አለ። ያ ፈሳሹ እየዞረ አእምሮን የሚያጸዳበት ነው። ያ ደግሞ በእንቅልፍ ጊዜና ኖርማል በሆኑ እንቅልፎች ላይ ነው የሚሰራው። ያ ባጠረ ቁጥር ያ ኬሚካል አይምሯችን ላይ ተለድፎ ስለሚቀር ነርቡን ይጎዳዋል። የነርቡ መሞት ደግሞ እንግዲህ የአይምሮ ሳይዝ እየቀነሰ ይመጣል። ይሄ በፋንክሽናል የማራይ በሚባሉ የብሬን ሳይዝ እና የብሬን ፋንክሽን በሚያጠኑ ጥናቶች ላይ የተረጋገጠ ነው። እንዲያውም አንዱ ወደፊት የሰውን ልጅ አይምሮ እንዳይጎዳ ለማድረግ ኖርማል ስሊፕ ነው ጤናማ እንቅልፍ ማግኘት ነው አንዱ መንገድ። ትክክል አዎ። ሁለተኛ እንቅልፍ በተደጋጋሚ ባሳጠርን ቁጥር ሰውነታችን ኮርቲዞል የምንለው የስትረስ ጊዜ የምናመልጨው ሆርሞን ከፍ ይላል። ያ እንግዲህ የደም ስኳራችን ከፍ እንዲል ያደርጋል። እንዲያውም በተለጠኑ ጥናቶች ኖርማል የሆኑ ልጆችን ወስዶ እንቅልፋቸውን አራት ሰዓት ብቻ እንዲሆን በተደጋጋሚ ለአስር ቀን ቢደረጉ እነዚህ ልጆች ስኳር በሽታ የያዘው ሰው አይነት የደም ቴስት ነው የሚኖራቸው። የግድ ስኳር በሽታው ሳይኖር እንኳን ያን አይነት ሁኔታ ይፈጠራል ነው የሚሉን። ይፈጠራል። አዎ እና ደግሞ እንቅልፋቸው እንደገና ወደ ኖርማል ሲመለስ ይመለሳል። እንግዲህ ለእኛ ግን በአብዛኛው ታዋቂ ለሆኑ ሰዎች በተደጋጋሚ አጭር እንቅልፍ በሚተኙበት ጊዜ ስኳራቸው ከፍ እያለ ይሄዳል፣ ክብደታቸው እየጨመረ ይሄዳል። ክብደታቸው እየጨመረ የሚሄድበት ምክንያት ሰውነታችን ማቃጠል ያቅተዋል። ምክንያቱም የስትረስ ሆርሞን የምንለው ኮርቲዞል የምንለው ከፍ እያለ ይሄዳል። እንዲሁም ለምሳሌ በጃፓን ሀገር የመጀመሪያው የስኳር በሽታ መከላከል ኖርማል የሆነ እንቅልፍ መተኛት ነው። ምክንያቱም ጃፓኖች የስኳር በሽታ ከፍ እያለ የሄደባቸው ምክንያት ከእንቅልፍ ማጠር ምክንያት መሆኑ ተረጋግጧል። ይህ ሶስተኛው የደም ግፊት ከፍ ማለት ነው። አጭር እንቅልፍ ደም ግፊትን ከፍ ያደርጋል። አጭር እንቅልፍ ኦቨርኦል ካርዲቫስኪላር ዴዝ፣ ምን አጠቃላይ ሰዎች ምን ያህል ጊዜ ተኝተው ነው በልብ ምክንያት ሊሞቱ የቻሉት የሚለው ሲታይ አጭር እንቅልፍ ህይወትን እንደሚያሳጥር በልብ በሽታ ምክንያት ህይወት እንዲጠፋ እንደሚያደርግ የተረጋገጠ ነው። ከመደበኛው ያነሰ የእንቅልፍ ጦት እያሉን ነው። በቀን ውስጥ ትንሽ ሰዓት አትልተኛ የሚለውን እንዳልሆነ ለመለየት ስምንት ሰዓት የሚገባውን እንቅልፍ አለመተኛት እና አንድ ሰው እንቅልፎን በሚያሳጥርበት ጊዜ እና እንደዚህ እያሉ ጉዳቶቹ ለምሳሌ የመኪና አደጋን ብንወስድ አጭር እንቅልፍ የተኙ ሰዎች ሰባት ጊዜ ነው ከሌላው ኖርማል እንቅልፍ ከሚተኙ ሰዎች የበለጠ ለአደጋ የሚጋለጡት። ስራ ቦታ ላይ የሚደርሱ አደጋዎች እንቅልፍ ከማጣት ጋር የያዙ ናቸው። ክብደት አንዱ ትልቁ እንግዲህ ውፍረት ነው። የዓለምም ችግር እና አንዱ የእንቅልፍ መጠን በሰዓት መቀነስ ነው። ለዚህ ምክንያቱ ይሄም ሜታቦሊዝም የምንለውን ስለሚቀንስ እንደሚነግሩን ምናልባትም ተዘርዝረው ያላለቁ ቁጥር ስፍር የሌላቸው የጤና ሁከቶች ፍጹም ተፈጥሯዊ የሚመስለውን ሁላችንም የምንፈልገውንና በየዕለቱም የምናደርገውን በቂ እንቅልፍ በማጣት ብቻ መከተላቸውን ገልጸዋል። አንድ ሰው ለምን በቂ እንቅልፍ አጣ የሚለውን ጥያቄ እንድናነሳ ይጠይቃልና በሁለት ከፍለን ለዛሬ መንደርደሪያውን ብናነሳ፣ በአንድ በኩል መተኛት እምቢ ብሏቸው ወይም እንቅልፍ አልወስድ ብሏቸው ሳይሆን በስራ ምክንያት፣ ሌሎች የግል ሁኔታዎች ጨምረው በቂ እንቅልፍ ለራሳቸው ያልፈቀዱ ሰዎች ምን እንዲያስቡ ይፈልጋሉ? ፈልገው የተቸገሩትን ለብቻ በስፋት እንድናይ ነው። እንግዲህ የላይፍ ስታይል ለውጥ ቅልፍ ባለመተኛት በአጭር ጊዜ በመተኛት እንደው ቀኑን በሙሉ በስራ ላይ በትጋት ያሳልፋለሁ የሚሉ ብዙ ሰዎች እሰማለሁ። እኔ ያ ግን ትክክል አይደለም። ምክንያቱም በአጭር ጊዜም በረዥም ጊዜም የተደረጉ ጥናቶች እንቅልፍ ተኝቶና እንቅልፍ ሳይተኛ የሚሰራ ሰው በስታንፈርድ ዩኒቨርሲቲም ተጠንቷል። ይሄ ውጤቱ የሚያምርለት መደበኛ እንቅልፉን ተኝቶ የሰራ ሰው ነው። እና ፐርሴፕሽንም እኛ እንግዲህ በኅብረተሰባችን አለመተኛትን ወይ እንቅልፍን ምንድን ነው ጥቅሙ የሚለውን ዝቅ አድርጎ ከማየት የሚመጣ ነው እንጂ ዋናው ነገር መደበኛና ጥሩ እንቅልፍ መተኛት ለረዥምና ለጤነኛ እድሜ አስፈላጊ መሆኑን መገንዘብ የግድ ያስፈልጋል። የሚያከራክር አይደለም ነው የሚለው አይደለም። ለምሳሌ ለክርክር ያህል በተናጥል የሚታይ የአንድ ሰው ጠባይና፣ የአንድ ሰው አጋጣሚ፣ የአንድ ሰው ተፈጥሮ ከሆነም ይለዩልናል። የግለሰቡን ሁኔታና ጠቅላላ የጤና ሁኔታ ሳያዩ ዝርዝሩን ማወቅ እንደሚያዳግት ይገባኛል። ነገር ግን ይህ ሰው በጣም በስራው ትጋት የሚታወቅ አብዛኛውን የቀኑን ሰዓታት በስራ ላይ በቀለጠፈ የአእምሮም የአካል እንቅስቃሴም በሚጠይቅ ስራ ውስጥ የሚያልፍ ሰው ለረዥም አመታት፣ ይሄ እንደው የተናጥል ሁኔታ ተደርጎ ሊታይ ይችላል በረጅም ጊዜ ውስጥ ጣጣ ሊያመጣበት ይችላል። ምንድን ነው የሚታየው? ሁለት አይነት አለ። በተፈጥሮ አጭርና ረዥም የሚተኙ ሰዎች አሉ። በጣም ትንሽ ናቸው፣ ግን ሾርት ስሊፐርስ ሎንግ ስሊፐርስ እንላቸዋለን። እነሱ የተወሰኑ ናቸው። በጂንቸው በቤተሰብም ሊሄድ ይችላል። በዘር የሚተላለፍ በዘር ግንድ የሚመጣ ከቤተሰብ የሚወረስ እያሉን ነው። ልክ ነው። ይሄም ጥናቱም ተደርጓል እና አጭር የሚተኙ በአጭር ጊዜ እንቅልፍ ምንም ችግር ሳይኖርባቸው የሚኖሩ ሰዎች እንዳሉ ይታወቃል። ግን ቁጥራቸው ትንሽ ነው። ልክ እንደዚያውም በተፈጥሮ ብቻ ዘጠኝ ሰዓት እንቅልፍ የሚያስፈልጋቸው ሰዎች አሉ። ግዴታ እንደው ጤነኛ ያልሆነ እንቅልፍ ነው ማለት አይደለም። የሕብረተሰቡን በሙሉ በምናይበት ጊዜ ግን ከአምስት ፐርሰንት በታች ናቸው እነዚህ ሰዎች። ስለዚህ አብዛኛው ሕዝብ አሁንም ስምንት ሰዓት እንቅልፍ የሚያስፈልገው ነው። መልካም ዶክተር አሰፋ ዋናውንና የተለየ ትኩረትም የሚሻውን ከአጠቃላይ የጤና ሁኔታዎች ጋርም የሚያያዘው ቀደም ብለው ያነሷቸውን በርካታ የጤና ችግሮች የሚያስከትለውን ብዙዎች ግን በቂ እንቅልፍ ሳያገኙ የሚቀርቡባቸውን ምክንያቶችና መፍትሄ ጨምረን በተከታታይ ፕሮግራማችን እናቀርባለን። ለዛሬው ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። መልሼ አገኘታለሁ። እግዚአብሔር ይስጥልኝ። አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ቪዥን ኢትዮጵያ የሚባለው የምክክር መረብ የኢትዮጵያ ምሁራን በሀገራቸው ጉዳዮች ላይ በንቃት ይሳተፉ ዘንድ ጊዜው የተመቸ መሆኑን አመልክቷል። ቡድኑ በወዲያኛው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ባካሄደው ሙሉ ቀን የዋለ ውይይቱ የኢህአዴግን 11ኛ ጉባኤ ውጤቶች መዞ ገምግሟል። ሰሎሞን አባተ ስብሰባውን ተከታትሎ ነበር። ራእይ ለኢትዮጵያ ወይም ቪዥን ኢትዮጵያ መንግሥታዊ ያልሆነና ከማንኛውም ጫና ነፃ ነኝ የሚል የምሁራን መገናኛ መድረክና መረብ የሐሳባቸውም ማብላያና መናኸሪያ ነው። ቪዥን ኢትዮጵያ ሰባተኛ ጉባኤውን በፊታችን ታሕሳስ ሁለተኛ አጋማሽ ኢትዮጵያ ውስጥ ያካሂዳል። ቪዥን ኢትዮጵያ እግሩ ኢትዮጵያን ሲረግጥ የመጀመሪያው ሊሆን ነው። ቡድኑ ዋሽንግተን ዲሲ ላይ ያካሄደው ስብሰባ ለዚያ ጉባኤው መንገድ የሚጠርግ መሆኑን ፕሬዝደንቱ ፕሮፌሰር ጌታቸው በጋሻው ተናግረዋል። ቪዥን ኢትዮጵያ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰብስቦ ሲወያይም ይህ የመጀመሪያ ጊዜው ነው። ለመሆኑ ምን አሳሰባቸው? ትልቅ ነገር ነው። የኢሕአዴግ አስራ አንደኛው ጉባኤ ብዙ ውሳኔዎችን አሳልፏል። በዛው ውሳኔ ደግሞ ለተለያዩ የኅብረተሰቡ ክፍል አንዳንድ ማሳሰቢያዎች ሰጥተዋል። ያ ማሳሰቢያ አንዱ እኛን በሚመለከት የኢትዮጵያ ምሁራኖች በአገራችሁ ጉዳይ ላይ ንቁ ተሳትፎ አድርጋችሁ ነገሮችን እየመረመራችሁ ሀሳብ ለመስጠት ብትችሉ እና የለውጡን ሂደት ብትረዱ፣ የሀገራችሁ ጉዳይ ውስጥ ብትሳተፉ መልካም ነው የሚል ጥሪ ስላለ እስቲ እንዴት አድርገን የሚለውን ነገር ለመመርመር ከአስራ አንደኛው ጉባኤ ውሳኔዎች ጀምረን ምኖቹ ጥሩ ናቸው፣ የቶቹ የበለጠ ውይይት ያስፈልጋቸዋል እና የቀሩና የጎደሉ ምናሉ ቢጨመሩ የሚጠቅሙ ምንድን ናቸው የሚሉትም በጋራ ለመወያየት እና እነኝን ሀሳብ የኢትዮጵያ መንግስት ደግሞ ሊሰማቸው እንዲችል ለማድረግ ነው። በእርግጥ ከኢትዮጵያ መንግስት ባለስልጣናት ጋር ሲገናኝ የመጀመሪያ ጊዜው አይደለም። ለቪዥን ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ተጉዘው በነበረ ጊዜ ከተገኙባቸው የመጀመሪያ መድረኮች አንዱ የቪዥን ኢትዮጵያ ነበር። በስብሰባው ላይ ከ20 በላይ በተለያዩ ዘርፎች የተሰማሩ ምሁራን ተገኝተዋል። ዋሽንግተን ዲሲ ባለፈው ቅዳሜ ብዙዎቹ ዋሽንግተን ዲሲ እና በአካባቢዋም የታወቁ ስሞችና ፊቶች ናቸው። በቀደመ ጊዜ ለተራዘሙ ዓመታት የኢትዮጵያ መንግሥት ሲያራምዳቸው በቆየ ፖሊሲዎችና የአስተዳደር አያያዞች ላይ የበረታ ተቃውሞ ሲያሰሙ የኖሩም ናቸው። አሁን ባለፈው የኢህአደግ ጉባኤ ውሳኔዎች ላይ በሰላም ተቀምጠው እየመከሩ ናቸው። ይህኛው የኤምባሲው ደጅ መንገድ ላይ የሚካሄድ የተቃውሞ ጩኸት አይደለም፣ ይልቅ ንብረታቸው በሆነው የኤምባሲው የራሱ አዳራሽ ውስጥ እንጂ። ጩኸትና ውግዘትም አይደለም፣ ውይይትና ምክክር እንጂ። የኢትዮጵያ አምባሳደር የሚወገዝበትም የሚዋረድበትም አልነበረም። ይልቅ ኖር ክቡር አምባሳደር እየተባለ የመክፈቻ ንግግር እንዲያደርግ የተጋበዘበት እንጂ። አሁን ባለንበት ሀገራዊ ሁኔታ ውስጥ እንዲህ አይነት ውይይቶች ፋይዳቸው በጣም ትልቅ ነው። ትርጉማቸውም በጣም ትልቅ ነው። ምክንያቱም ዞሮ ዞሮ አገርን የሚመራው ህዝብንም የሚቀይረው እኛም በዓለም ውስጥ ተገቢ ቦታችን ማግኘት የምንችለው በትክክለኛ ሀሳብ መመራት ከቻለ ነው። በትክክለኛው ሀሳብ ለመመራት ደግሞ ሁሉም የሚያስባቸውን ነገሮች ወደ ድቤት፣ ወደ ውይይት በማምጣት ነው ማስተካከል የሚቻለው። አዘርዋይስ ሁሉም ለራሱ ትክክል ስለሆነ አንድ ሀገር ነው ያለን አንድ ኢንትረስት ነው ያለን በሀገር ጉዳይ ላይ ነገር ግን ይሄኛው መንገድ ቢሆን ይሄኛው መንገድ ቢሆን እያል ብዙ ጊዜ ስንላይ ይኖረናል በመለያየት ብቻ ሳይሆን በዚህም ምክንያት የነበረንን አቅም በአግባቡ እንዳንጠቀም አድርጎናል ሀገራችን ብዙ የተማረ ሰው አላት ዛሬም ጭምር ሀገራቸውን ላይጠቀን የሚገነቡ ደግሞ መሬት ላይ ያሉ ኢትዮጵያውያን አሉ የነዚህን ሁሉ ጥምር አቅም ነው የምትፈልገው ስብሰባው በአራት ክፍሎች በተዘጋጁ የመነጋገሪያ ነጥቦች ሰነድ ላይ ነበር ሙሉውን ቀን የተወያየው። ለዚህ የመጀመሪያ ውይይት ምሁራኑ ኢህአደግ ባደረገላቸው ጥሪ መሠረት በሀገር ጉዳይ ላይ ለመምከር የመረጡት የራሱን ያለፈ ጉባኤ ባለ ሰባት ነጥብ ውሳኔ ነው። በእርግጥ ኢህአደግ ውሳኔን ገምግሙልኝ ብሎ አልጠየቃቸውም። ይህንን አምባሳደሩ ተናግረዋል። ምሁራኑ ግን ጉዳያችን ብለው ጊዜና አእምሯቸውን ሊያውሉበት ወስነዋል። እንግዲህ ይሄ ጉባኤ ያሳለፋቸው ባለ ሰባት ነጥብ ውሳኔዎች እንዴት ናቸው ብለን ስናይ፣ በመጀመሪያው መልካም፣ ግልጽ የሆኑ የሚደገፉ፣ ጭቅጭቅ የማይኖርባቸው ብለን ውሳኔ ቁጥር አንድ ሁለት አራት አምስት እና ሰባት እነኚህ መልካም ናቸው፣ መካተታቸው ጥሩ ነው የሚል እኛ እንገምታለን። ከዛ በመቀጠል መብራራትና ብዙ ውይይትም የሚያስፈልጋቸው ሁለት የውሳኔ ነጥቦች ውሳኔ ሶስት እና ውሳኔ ስድስት ናቸው። ውሳኔ ሶስት ሕብረ ብሔራዊ ፌዴራላዊ ሥርዓት ባልተማከለ አስተዳደር ማስኬድ ያስፈልጋል የሚለው ብዙ አልተብራራም በቂ መግለጫ የለውም እና እንደገናም ደግሞ ገና ሰፊ ውይይት ወይም ኮንሴንሰስ ሊደረስበት የሚገባ ነው እና እሱን መወያየት አለብን የሚል ነው ውሳኔ ስድስተኛው ደግሞ አገሪቱን የህግ የበላይነት የሚከበርባት እና ሰው በሰላም ሊኖር የሚችልባት እንድትሆን ለማድረግ የሚለው ውሳኔ ጥሩ ውሳኔ ነው፣ ግን በተግባር ደግሞ የሚታዩት ነገሮች ይህንን አይደግፉም እና አሁን የበለጠ ውይይት እና መብራራት በዛ ላይ መሆን አለበት በሚለው አይተናል። በውሳኔው ውስጥ መኖር የነበረባቸው ያልተብራሩ ሲሉ የቪዥን ኢትዮጵያው ፕሬዚደንት ፕሮፌሰር ጌታቸው በጋሻው የጠቃቀሷቸው ነጥቦች ነበሩ። የውይይቱ መሠረት የሆኑት አምስት ነጥቦች ተነስተዋል። የሽግግር ሂደቱ ምን መምሰል አለበት፣ ብሔራዊ እርቅ ሕገ መንግሥቱ የብዙ ችግሮች መነሻም ነውና መጻኢ ዕጣው ምን ይሆን ይሆን? የሀገሪቱ የመከላከያ ኃይል ሁሉም ኢትዮጵያዊ ያመነበትና እየተሳተፈበት የመላ ኢትዮጵያ መልክ ያለው ሆኖ እንደገና እንዲዋቀር የሚፈልጉ የፖለቲካ ኃይሎችና ተንታኞች ሐሳብ ጉዳይ፣ ላለፉት ዓመታት ጉዳቶች ተጠያቂ ናቸው የሚባሉ ሰዎች የሕግ ተጠያቂነት ጉዳይ እንዲሁም የወሰን ግጭቶች፣ በአማራና በትግራይ ክልሎች የሚስተዋለው የወልቃይትና የራያ ጥያቄ፣ በደቡብ ኩታ ገጠም ክልሎችና አስተዳደሮች ውስጥ እየተከሰተ ያለው የሕዝብ መጋጨትና መፈናቀል፣ የብሔረተኛነት እየሰፋ መምጣት የመሳሰሉት ኢትዮጵያ እንደ ሀገር ለመቀጠሏ አስጊ የሆኑ የተባሉ ጥያቄዎች መሆናቸው ተጠቁመዋል። የተከበራችሁ አድማጮች፣ ለቅምሻ ያህል ነው እነዚህን ጠቆም ያደረግሁት እንጂ በሰፊ ዝግጅት ቀሪውን አሰማችኋለሁ። እና የዕለቱን ውሎ ቪዥን ኢትዮጵያ እንዴት አገኘው? ፕሬዚደንቱን ዶክተር ጌታቸው በጋሻውን ገምግሙልኝ ብያቸው ነበር። እኔ ለመጀመሪያ ጊዜ ነው ለዚህ ስብሰባ የተጠሩ ሰዎች መቶ በመቶ ነው የመጡት ከተጠራውን በላይ በተደራቢነት የመጡ ሁሉ ናቸው ያሉት። እና በጣም ነው በዛ በኩል ደስ ያለ ነው። ሁለተኛ ደግሞ የስብሰባው አላማም እዚህ ያለው ምሁር እና ባለሙያዎች እንዴት አድርገው የዚህ የለውጡ ሂደት ደጋፊዎች፣ ተባባሪዎች እና አራማጆች ለመሆን እንደሚችሉ ሀሳቦቻቸውን እንዲገልጹ ለሀገሪቱ ደህንነት እና መረጋጋት እና ለህዝቡም ደስታና የወደፊት ቀጣይነት የሚያመቹ የሚያስፈልጉ ነጥቦችን አንስተን ተወያይተናል እነዚህም በጥሩ መንፈስ ነው የተካሄደው ገንቢ ሀሳቦች ናቸው መንግስትን የመርዳት ነው የህዝቡን ተሳታፊ የሚሆንበት ሁኔታ እንዲፈጠር ለማድረግ ነው እና ደስ ብሎናል በጣም ይህንን የቪዥን ኢትዮጵያን ያለፈ ቅዳሜ ውይይት በፌስቡክ ላይቭ ሙሉን አስተላልፈናል አት ቪኦኤ አምሃሪክ ላይ ሙሉ በቪዲዮ ሰፍሮ ይገኛል። ተከተሉን፣ ተመልከቱት። እናንተም አስተያየቶቻችሁን አንሸራሽሩ። ለዛሬ አበቃ። ጤና የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በተቀሩት ባልደረቦቻችን ስም የምንሰናበታችሁ ኒያዳን ፍሳዬና እኔም አዲሱ አበበ ነን። በነገው ልዩ ልዩ ፕሮግራም እንጠብቃቸዋለን። አብራችሁን ዛሬ ስላመያችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ সাদা রঙ দুটো সাদা রঙ